በሰሜን ምስራቅ ናይጄሪያ በቦርኖ ግዛት ተማሪዎች ለፈተና ተቀምጠዋል። አካባቢው በአክራሪው ደፈጣ ተዋጊ ቦኮ ሃራም ታጣቂ ቡድን የሰርጎ ገብ ጥቃቶች የደህንነት ስጋት የነበረበት በመሆኑ የተዘጋው ትምህርት ቤት የተከፈተው ለማጠቃለያ ፈተና ነበር። ለትምህርት ፈተና የተቀመጡት ተማሪዎች ድንገት በቦኮ ሃራም የጭነት መኪናዎች ተጭነው ወደማያውቁት ጫካ ተወሰዱ። ይህ ከሆነ ከዓመት በላይ አለፈው። ከ276 እንስት ተማሪዎች መካከል የተወሰኑት ከታጣቂ ቡድኑ መምለጣቸው ቢነገርም አሁንም ስንት እንደቀሩ አይታወቅም። ከ200 በላይ ተማሪዎች እንደሆኑ ይገመታል። የተማሪዎቹ መታገት በወላጆቻቸው የቺቦክ ነዋሪዎችና ናይጄሪያውያን ዘንድ መጀመሪያ ሐዘን ቀጥሎ ደግሞ ቁጣ መቀስቀሱ አልቀረም። በሳምንቱ ልጆቻችንን መልሳችሁ አምጡልን ብሪንግ ባክ አውር ገርልስ የተሰኘ ዘመቻ ተጀመረ። የዘመቻው ዋነኛ ዓላማ በቦኮ ሃራም የታገቱትን ተማሪዎች ማስታወስና የናይጄሪያ መንግሥት ላይ ጫና ማሳደር ነበር። በማህበራዊ ድረገጾች የተጀመረው ዘመቻ በናይጄሪያ ብቻ ሳይሆን በመላው ዓለም ደጋፊዎችን ለማፍራት ጊዜ አልወሰደበትም። ፓኪስታናዊቷ የሴቶች መብት አቀንቃኝ ማላላ ዩሱፍ ዛይ፣ የአሜሪካ ቀዳማዊት እመቤት ሚሼል ኦባማን የመሳሰሉ ተጽዕኖ ፈጣሪዎች ከዘመቻው ጎን ቆሙ። ይህ ሁሉ ሲሆን ግን የተሰናባቹ የናይጄሪያ ፕሬዝደንት ጉድላክ ጆናታን መንግስት ይህ ነው የሚባል እርምጃ መውሰድ አልቻለም። የቀድሞው ፕሬዚደንት ጉድላክ ጆናታን የዘመቻውን አስተባባሪዎች አግኝተው ለማነጋገር እንኳን ፈቃደኛ አልነበሩም። ከአንድ ዓመት በላይ ልጆቻችንን መልሱልን የሚል መፈክር አንግበው በቦኮ ሃራም ለታጠቁ ታዳጊ ተማሪዎች ሲጮሁ የከረሙት የዘመቻው አስተባባሪዎች ለመጀመሪያ ጊዜ ከአዲሱ ፕሬዝዳንት ጋር ተገናኝተው ተነጋግረዋል። የዘመቻው አስተባባሪዎች የናይጄሪያ መንግስት የታገቱትን ከሁለት መቶ በላይ ሴቶች ለማስለቀቅ የታየበትን ቸልተኝነትም ነቅፈዋል። የዘመቻው መሪ ኦቢ ኤዝክዌዚሊ የናይጄሪያ መንግስት የታገቱትን ተማሪዎች ለማስፈታት ጊዜው አሁን ነው ሲሉ ተደምጠዋል። የተከበሩ ፕሬዝዳንት፣ የመጀመሪያ ጥያቄያችን የታገቱት የቺቦክ ልጆች ተቀባይነት ሊኖረው ከሚችል ጊዜ በላይ በገዳዮች እጅ ቆይቷል። አሁን መንግስታችን ልጆቻችንን መልሶ የሚያመጣበት ጊዜ ነው። ምንም ጊዜ የለም። የተከበሩ ፕሬዝዳንት፣ የቺቦክ ሴቶች ልጆቻችንን በፍጥነት እንዲያስለቅቁልን እንጠይቃለን። ቦኮ ሀራም የካሜሩን ምክትል ጠቅላይ ሚኒስትር ባለቤትን ጨምሮ ከ200 በላይ ሴቶች ማገቱን የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ያወጣው ዘገባ ያትታል። አዲሱ የናይጄሪያ ፕሬዚዳንት መሐመዱ ቡሃሪ ወደ ስልጣን ከመጡ በኋላ የቦኮ ሐራም ግድያና ጥቃቶች አላባሩም። ይልቁንስ በኢራቅና ሶሪያ የሚንቀሳቀሰውና ራሱን እስላማዊ መንግስት ብሎ ለሚጠራው የአይሲስ ታጣቂ ቡድን ታማኝነቱን የገለጠው ቦኮ ለመጀመሪያ ጊዜ የናይጄሪያ ወታደርን በስለት ሲቃላ የሚታይበትን ቪዲዮ ይፋ አድርጓል ፕሬዚደንት መሐመዱ ቡሃሪ የዘመቻው አስተባባሪዎች የቺቦክ ሴቶች ልጆች እንዳይረሱ ያደረጉትን ጥረት አድንቀው መንግስታቸው ከጎረቤት አገሮች ጋር በመተባበር የሰርጎ ገብ ጥቃቱን ለማስቆም እየሰራ መሆኑን ተናግረዋል ይሁንና አሁንም በቦኮ ሀራም እጅ የሚገኙትን ተማሪዎች ለማስለቀቅ በተለየ የሚደረግ ጥረት ስለመኖሩ የተናገሩት ነገር የለም የዘመቻው አስተባባሪዎች በኦቢ ኤዜክዌሲሊ በኩል ባስተላለፉት መልእክት ግን የናይጄሪያ መንግስት የቺቦክ ሴቶች ልጆችን ለማስለቀቅ የሚያደርገው ጥረት አሊያም የሚያሳየው ቸልተኝነት ከፍ ያለ ትርጉም እንደሚኖረው አስታውቀዋል። የቺቦክ ሴት ልጆችን መታደግ መንግስት ለእያንዳንዱ ናይጄሪያዊ ነፍስ ደህንነትና ክብር ያለውን ዋጋ የሚያሳይበትና ጠንካራ መልእክት የሚያስተላልፍበት ይሆናል። በሁለተኛ ደረጃ እንደ ቺቦክ ማህበረሰብ ተከታታይና የተደራጀ የምላሽ አሰጣጥ እንዲኖር እንጠይቃለን። የቺቦክ ሴት ልጆች ወላጆች ልጆቻቸው በታገቱበት ያለፉት 450 ቀናት የተደራጀ ምላሽ አልተሰጣቸውም። የዘመቻው አስተባባሪዎች ከፕሬዝደንቱ ጋር ከተነጋገሩ በኋላ የቦኮ ሃራም ታጣቂ ቡድን የያዛቸውን ከ200 በላይ የቺቦክ ሴት ልጆች ለመልቀቅ ከናይጄሪያ መንግስት ጋር መደራደር እንደሚፈልግ ማስታወቁን አሶሽትድ ፕሬስ የዜና ወኪል ዘግቧል። አሶሽትድ ፕሬስ ያነጋገራቸውና ቦኮ ሃራም ከናይጄሪያ መንግስት ጋር በሚያደርገው ድርድር ተሳታፊ ናቸው የተባሉ የሰብአዊ መብት አቀንቃኝ ጥያቄው ለቀድሞ ፕሬዚደንት ጉድላክ ጆናታን ቀርቦ እንደነበር አስታውሰው ታጣቂ ቡድኑ የቺቦክ ልጃገረዶችን ሲለቅ በምትኩ በእስር ላይ የሚገኙ 16 አባላቱ እንዲፈቱለት ይፈልጋል ብለዋል። ላለፈው አንድ ዓመት በድርድሩ ተሳታፊ የነበሩ ፍሬድ ኢኖ የተባሉ ፖለቲከኛ በበኩላቸው ሌላ የእድል መስኮት ተከፈተ በማለት መልካም አጋጣሚ መምጣቱን ለአሶሽየትድ ፕሬስ ተናግረዋል። የናይጄሪያ መንግስት ከቦኮ ሐራም ታጣቂ ቡድን ጋር ተደጋጋሚ ድርድሮች ቢያካሄድም በደህንነት ተቋማቱ የተከፋፈለ አቋምና ጣልቃ ገብነት አንዳቸውም ፍሬ ማፍራት አልቻሉም። የቺቦክ ሴት ህፃናትን ለማስለቀቅ የሚደረገውን ጥረት የሚያስተባብሩትም ይሆኑ የቦኮ ሐራምን እርምጃዎች በጥንቃቄ የሚከታተሉት የጸጥታ ተንታኞች የናይጄሪያ መንግስት የሳይንስ ፈተና ለመውሰድ በዝግጅት ላይ ሳሉ የታገቱትን ልጃገረዶቹን ለማስለቀቅ ዘገምተኛ ነው ሲሉ ይተቻሉ። የዘመቻው አስተባባሪዎች የናይጄሪያን የፕሬዝደንትነት መንበረ ስልጣን ከተቆናጠጡ አምስተኛ ሳምንት ለሆናቸው መሐመዱ ቡሃሪ ያቀረቡት ጥያቄም ይህንኑ የሚያጎላ ነበር። የተከበሩ ፕሬዝዳንት በሰሜን ምስራቅ ናይጄሪያ የተከሰቱትን ጉዳዮች በተለይም ከቺቦክ የታገቱትን ሴት ተማሪዎች ጉዳይ የሚመረምር አንድ ኮሚቴ ሊቋቋም ይገባል። የፕሬዝዳንቱ እውነት አጣሪ ኮሚቴ በቺቦክ ሴት ልጆች ዘገባ ላይ ይፋ እንዲያደርግ እንጠይቃለን። ይህ ምስጢሩን ባይፈታውም ልጆቹ ከታገቱ በኋላ የተፈጠሩ አለመግባባቶችንና ጭቅጭቆችን በማቅለል የቺቦክ ሴት ልጆችን ለመታደግ መንገድ ይከፍታል። በናይጄሪያ ፕሬዝዳንት ሄዶ ሌላ ፕሬዝደንት ተተክቷል። ቦኮ ሃራም ግን ዛሬም ልጃገሮቹን እንዳገተ ይገኛል። የእናቶችና የመብት ተሟጋቾች ድምፅም ልጆቻችንን መልሳችሁ አምጡልን እያለ ደጋግሞ ያስተጋባል።